የሰሞኑ የወታደሮች የቦታ ሽግሽግ የጀመረው በማዕከላዊ ሶማሊያ ሂራን ክልል በምትገኘው ሞኮሪ ከተማ ነበር። በዚያው ክልል በምትገኘው ኤል አሊ መንደር የሰፈሩ ወታደሮች ከሳምንት በኋላ ተከተሏቸው። ብዙም ሳይቆይ ከበለድዌይን ሰባ ኪሎ ሜትር ርቀት ላይ የምትገኘው የአልጋን መለቀቅ ዜና ተሰማ። የኢትዮጵያ ወታደሮች መልቀቅ ከፍተኛ ትኩረት እንዲያገኝ ያደረገው ደግሞ የየቦታዎቹ ቁልፍነት ነው። ወደ አመት ቅድም የሶማሊያን ጉዳይ ሲከታተሉ የቆዩት የፖለቲካ ተንታኙ አቶ አብደታ ድሪብሳ የተለቀቁት ከተሞች ስልታዊ ስፍራዎች በመሆናቸው ጠቀሜታቸው ከፍተኛ እንደሆነ ያስረዳሉ። ስትራቴጂካሊ ኢምፖርታንት ናቸው ይባላሉ። እንግዲህ ገዢ መሬት አላቸው ይባላል። ውሀ አካባቢያቸው ይኖራል። ኦብቪየስሊ የውሀ ጉድጓድ ይኖራል ማለት ነው። አክሰስ ቱ ሪሶርስስ አመቺ ናቸው ለሰራዊት እና ካፕቸር ለማድረግ እና ብዙ ቴሪተሪዎችን ኦቨርሲ ለማድረግ አመቺ ስትራቴጂክ ፖዚሽንስ ናቸው ነው የሚባሉት። በዓለም አቀፍ የመገናኛ ብዙኃን የተጠቀሱት ሶስት ከተሞች ይሁኑ እንጂ እንደ ውስጥ አወቅ የዶቼቨለ ምንጮች ከሆነ ግን የኢትዮጵያ ወታደሮች የለቀቋቸው ቦታዎች ብዛት 11 ይደርሳል። ኢትዮጵያ ሶማሊያ ውስጥ በዘመተው የአፍሪካ ህብረት የሰላም አስከባሪ ኃይል አሚሶም ስር ወደ 4000 ገደማ ወታደሮች አዝምታለች። እነዚህ ወታደሮች በቤይ ባኮልና ጌዲዮ ክልሎች ያሉ ተልእኮዎችን የማስፈጸም ኃላፊነት የተረከቡ ናቸው። ይሁን እንጂ ከኢትዮጵያ ድንበር አቅራቢያ በሚገኘው ሂራን ክልልም ወታደሮቿ ይገኛሉ። ከአፍሪካ ህብረት ተልኳ በተደራቢነት የሰፈረው ኃይል የማጥራትና ጥቃት የመፈጸም ሚና ያለው ተንቀሳቃሽ ኃይል እንደሆነ የሚናገሩት ምንጮች አሁን ቦታዎቹን የለቀቀው ይህ ኃይል እንጂ በአሚሶም ስር ያለው እንዳልሆነ ይገልጻሉ። ከኢትዮጵያ የሶማሊያ ውሳኔ ጀርባ ምን እንዳለ በመንግስትም ሆነ በአሚሶም በኩል የተገለጸ ነገር ባለመኖሩ የተለያዩ መላምቶች እየተሰጡ ይገኛሉ። በኢትዮጵያ ህዝባዊ ተቃውሞ በማየሉ ምክንያት መንግስት ወታደሮቹን ወደ አገር ቤት ለመሳብ በመገደዱ ነው የሚሉ እንዳሉ ሁሉ ለአካባቢው የጸጥታ ጉዳይ ስሱ የሆኑትን የምዕራባውያንን ጫና ለመመከት የተጠቀመበት ዘዴ ነው ሲሉ የሚከራከሩም አሉ። እንደ ምንጮች ገለጻ ግን ኢትዮጵያ የአሚሶም የአሁን አወቃቀር እንደገና እንዲከለስና በተለያዩ ቦታ የሰፈሩ የኢትዮጵያ ወታደሮች በሰላም አስከባሪው ስር እንዲካተቱ ያቀረበችው ሀሳብ እስካሁንም ምላሽ ባለማግኘቱ ለጉዳዩ ትኩረት እንዲሰጠው ለማድረግ በማሰብ ያደረገችው ነው። የእርሷ ወታደሮች ከአካባቢዎቹ መውጣትን ተከትሎ የሶማሊያ እስላማዊ ታጣቂ ቡድን አልሸባብ አካባቢዎቹን መቆጣጠሩ በእርግጥም የምዕራባውያንና ጉዳዩን የሚከታተሉትን ሁሉ ቀልብ ገዝቷል። በደረሰበት ተደጋጋሚ ጥቃት ተዳክሟል፣ ከዚህ በኋላ ማንሰራራት አይችልም ሲባልለት የነበረው አልሸባብ በኢትዮጵያ ወታደሮች ላይ ጥቃት በማድረስ ላይ እንደሆነ ተዘግቧል። ጭራሽ ኬንያ ድንበር ማንዴራ ላይ ጥቃት አድርሶ 12 ሰዎችም ገሏል። አቶ አብደታ ግን እንዲህ አይነት ጥቃቶች የአልሸባብን እውነተኛ ገጽታ አያሳዩም ይላሉ። የአልሸባብ ሁኔታ ተለዋዋጭ ነው። አልሸባብ አንዳንድ ጊዜ ሚስ ነው ኢን ሪያሊቲ ኤግዚስት ማድረግ ነገር ግን ሰሟን በአልሸባብ ስም አካባቢን ኮንትሮል አድርጎ ያስተዳድራል። ግን የኢትዮጵያ ሰራዊት ጉዞ ጀመረ ሲባል ኢቫኩዌት ያደርጋሉ። ውጊያም ሳይደረግ ማለት ነው። ስለዚህ አንዳንዴ ሚስ ነው። በአልሸባብ ስም የሚጠቀሙ የሚሊሻ ሊደርስ አሉ፣ ዎርሎርድስ አሉ። ከቨር ያደርጋሉ። እንደምታውቀው ፊታቸው ተሸፍኖ ነው አልሸባቦች ገቨርን የሚያደርጉት። ዩዶኖ ሁ ይዝ ሁ የክላን ህግ አይገዛውም። ሲሞትም የክላን ህግ ፕሮቴክት ያደረገዋል ባይ ዘወይ አልሸባብ አልሸባብ ሁለቴ ነው የሚጠቀመው። ስለዚህ ሚስ አለ። ኢትዮጵያ ዊዝድሮ ካደረገች ኦፍ ኮርስ የሶማሊያ ፌዴራል ገቨርንመንት ፎርስ በየቦታው በተጠናከረ መልኩ ኦርጋናይዝድ አልሆነም እና ሰዎች ደግሞ ከአልሸባብ ጭካኔ የተሞላበት ስራን ስለሚሰራ ቶሎ ሰብዲው የማድረግ በሱ ፖለቲካል ማሽኔሽንስ የመገዛት ነገር ነው ያለው። አልሻባብ ጠንካራ መሆን አልሆነ የከተሞቹ በታጣቂው ቡድን መውደቅ በሶማሊያ ወቅታዊ ሁኔታ ላይ ትልቅ ተጽዕኖ እንዳለው አቶ አብደታ ይናገራሉ። ስጋት ይፈጥራል። በተለይ ደግሞ አሁን ምርጫ በሚካሄድበት ሰዓት ነው። ስለዚህ ስክራምብል ሊያደርግ ይችላል። ጋቨርንመንቱ ጫና ውስጥ ሊገባ ይችላል። አሁን እንዴት ነው ታይሚንጉ ምናምኑ ኮስችን ሊደረግ ይችላል። የዓለም አቀፍ ማህበረሰብ ከምን ተነስቶ እንዳደረገ ለምን እንደሆነ ማነጋገር መመካከር ከኢትዮጵያ መንግስት ጋር ያስፈልገው ይሆናል። የኢትዮጵያ መንግስትም ለምን ይሄን እንዳደረገ ሰምሃው ኢንዲኬሽን ቢሰጥ የሚጎዳ አይሆንም ብዬ አስባለሁ። ሶማሊያ ውስጥ ለተሰማሩት የኢትዮጵያ ወታደሮች በአንድ ወቅት ተቆጣጠ ሯቸው የነበሩ ቦታዎችን ለቆ በሌላ ቦታ መስፈር እንግዳ ነገር አይደለም። ኢትዮጵያ ይህን የምታደርገው ማስፈጸም የምትፈልገውን አጀንዳ ለመወጣት እንደሆነ ተንታኞች ያስረዳሉ። ያሁኑም እንደዚያው ሊታይ እንደሚገባ ይጠቁማሉ።